የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሀገራቸው ለዓለም የጤና ድርጅት የምትሰጠውን የገንዘብ ድጋፍ እንደሚያቆሙ ካሳወቁ ወዲህ ድርጅቱ ክፍተቱን ሊሞላ የሚችልባቸውን መላዎችና መንገዶች እያፈላለገ መሆኑ ተገልጿል። ብራያን ባደን ያጠናቀረው ዘገባ አለ። አዳነች ፍሳሀዬ ሜሪላንድ ከሚገኘው ቤቷ ታቀርበዋለች። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለዓለም አቀፍ የጤና ድርጅት የገንዘብ ማዋጣቱን ተግባር ለማቆም የወሰኑት በዓለም ደረጃ ከሁለት ሚሊዮን በላይ የሚሆኑ ሰዎች በኮሮና ቫይረስ በተያዙበት ጊዜ መሆኑን የተባበሩት መንግስታት የጤናው አገልግሎት አስገንዝበዋል። የዓለም አቀፍ የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሓኖም የዋሽንግተን ውሳኔ እንዳሳዘናቸው ገልጸዋል። ዩናይትድ ስቴትስ የረጅም ጊዜ የዓለም አቀፉ የጤና ድርጅት ወዳጅና አብዝታ ለጋሽ መሆኗን አውስተው ድርጅታቸው በዚሁ ትቀጥላለች የሚል ተስፋ እንዳለው ገልጸዋል የዓለም የጤና ድርጅት ከዩናይትድ ስቴትስ ህዝብና መንግሥት በሚያገኘው እርዳታ በዓለም ደረጃ በድህነት የሚኖሩትንና ለችግር ተጋላጭ የሆኑትን ሰዎች የጤንነት ሁኔታን ለማሻሻል ይጥራል ብለዋል ዶክተር ቴድሮስ የዓለም የጤና ድርጅት የሚታገለው ኮቪድ-19ን ብቻ አይደለም ኩፍኝን፣ ወባን ኢቦላን ኤችአይቪን የሳንባ በሽታን የተመጣጠነ ምግብ እጥረትን ካንሰርን የስኳር በሽታን የአእምሮ ህመምንና በርካታ ሌሎች በሽታዎችንና ሁኔታዎችን በመከላከል ተግባርም እንሰራለን በማለት ዶክተር ቴድሮስ አስረድተዋል። ዶክተር ቴድሮስ አድሓኖም አያይዘውም የዓለም የጤና ድርጅት ዘርን ሃይማኖትንና ፖለቲካዊ እምነትን ሳይለይ ለሁሉም የጤና እርዳታ ለማድረግ ቁርጠኛ ነው ብለዋል። ኮቪድ 19 ዓለምን እያተራመሰ ያለው ሀብታምና ድሃ ሀገሮችን ሳይለይ ነው። በሀገሮች በዘር ግንዶችና በሩኤት ዓለሞች መካከል ልዩነት አያደርግም ብለዋል ዶክተር ቴድሮስ። አሁን ወቅቱ በጋራ በደረሰብን አደጋና በአደገኛው ጠላት ላይ በምናካሄደው የጋራ ትግል መተባበር ያለብን ጊዜ ነው። ስንከፋፈል ቫይረሱ በመካከላችን የተከሰቶችን ስንጥቆች ተጠቅመው ያጠቃናል። የዓለም ሕዝብን ለማገልገል ቁርጠኞች ነን። ለምንረከበው ጥሪት ተጠያቂነትም እንደዚሁ ብለዋል የዓለም የጤና ድርጅቱ ዋና ስራ አስኪያጅ የዓለም የጤና ድርጅት ለኮሮና ቫይረስ መዛመት ተገቢ ምላሽ አልሰጠም፣ አደገኛ ስህተት ፈጽሟል፣ ቻይናን ከሚገባው በላይ አምኗል ሲል የትራምፕ አስተዳደር ይከሳል። የዋይት ሀውስ ቤተ መንግስት የዓለም የጤና ድርጅት ሸፋፍ ኖታል የሚለውንና አሉ የሚላቸውን ሌሎች ጉድለቶችን እስከሚመረምርበት ጊዜ ድረስ ለድርጅቱ የሚያዋጣውን ገንዘብ እንደማይሰጥ አስታውቋል። የምርመራው ሂደት ከሁለት እስከ ሶስት ወራት ሊወስድ እንደሚችል ተገልጿል። ዶክተር ቴድሮስ አድሓንም በበኩላቸው የዓለም የጤና ድርጅት የኮሮና ቫይረስ መዛመትን በሚመለከት ያከናወነው ተግባር አስፈላጊ በሆነው ጊዜ መገምገም ያለበት በአባል ሀገሮች እና በገለልተኛ አካላት ነው። ይህ መሆን ያለበትም ግልጽነትንና ተጠያቂነትን ለማስጠበቅ ሲባል ነው ብለዋል። አያይዞም ዶክተር ቴድሮስ አድሃኖም መሻሻል ያለባቸው ነገሮች እንደሚኖሩ አያጠራጥርም፣ ሁሉም ሊማር የሚገባው ትምህርቶች ይኖራሉ። አሁን ግን መተኮር ያለበት የቫይረሱን መዛመት በማቆምና ሕይወቶችን ማዳን ላይ ነው በማለት አስገንዝበዋል።